የዲ ደብልዩ ዜና። በቅድሚያም ርዕሶቹን እንሆ የኮንጎ ዲሞክራቲክ ሪፐብሊክና የሩዋንዳ መንግስታት የስደተኞች ልውውጥ ለማድረግ ተስማሙ። ሁለቱ መንግስታት የሰላም ስምምነት ቢፈራረሙም ምስራቃዊ ኮንጎ ውስጥ ያለው ውጥረት አሁንም እንደቀጠለ ነው። እስራኤል ጋዛ ሰርጥ ላይ የከፈተችው ጥቃት እንዲቆም የሚደረገው ግፊት ጥሪና ተማጽኖ አሁንም እንደቀጠለ ነው። የእስራኤል ታንኮች የጋዛ ከተማ መዳረሻን መያዛቸው ሲዘገብ የዩናይትድ ስቴትስ ፕሬዝደንት ዛሬ ስለ ጋዛ የሚነጋገር ስብሰባ ዋሽንግተን ውስጥ ያስተናግዳሉ ተብሏል። የጀርመን መንግሥት ብሔራዊ የጸጥታ ምክር ቤት ለመመስረት ወሰነ። በዩናይትድ ስቴትስና በብሪታንያ የብሔራዊ የደህንነት ምክር ቤቶች አምሳያ ይዋቀራል የተባለው ምክር ቤት የሀገሪቱን የጸጥታ መርህ ያቀናጃል፣ በቀውስ ጊዜ ፈጣን መልስ ይሰጣል ተብሏል። ዜናው በዝርዝርም ኮንጎ ዲሞክራቲክ ሪፐብሊክና ሩዋንዳ ስደተኞችን ለመመላለስ ተስማሙ። በሩዋንዳ የሚደገፈው ኤም 23 አማጺ ቡድን በቅርቡ ምስራቅ ኮንጎን ባጠቃበት ወቅት በብዙ ሺህ የሚቆጠሩ የኮንጎ ዜጎች ወደ ሩዋንዳ የሩዋንዳ ደግሞ ወደ ኮንጎ ተሰደዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህጻሩ ኃላፊ ፊሊፖ ግራንዴ የሁለቱን ሀገራት መሪዎች ካነጋገሩ በኋላ እንዳሉት ሁለቱ መንግስታት ስደተኞችን ለመለዋወጥ ተስማምተዋል። ግራንዴ ኪንሻሳ ላይ በሰጡት መግለጫ ኮንጎ ውስጥ ሰፍረው የነበሩ 533 የሩዋንዳ ዜጎች ወደ ሀገራቸው መመለሳቸውን አስታውቀዋል። የምስራቃዊ ኮንጎውን በርካታ ግዛቶች የሚቆጣጠረው ኤም23 ቢያንስ 1500 የኮንጎ ዜጎች ወደ ሩዋንዳ እንዲሰደዱ ማስገደዱ ተዘግቧል። ሩዋንዳና ኮንጎ ዲሞክራቲክ ሪፐብሊክ በዩናይትድ ስቴትስ ሸምጋይነት ባለፈው ሰኔ የሰላም ውል ቢፈራረሙም የምስራ ደቂቃዊ ኮንጎ ውጥረት አሁንም አልረገበም። የኪንሻሳ መንግስትና ኤም 23 የተባለው ቡድን የሚያደርጉት ድርድርም እስካሁን ለስምምነት አልበቃም። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነጳጳሳት ጳጳሳት ሊዮ 14ተኛ እስራኤል በጋዛ ሕዝብ ላይ የምትፈጸመው ጅምላ ቅጣት ያሉት በደል እንዲቆም በድጋሚ ጠየቁ። ኤፒ እንደዘገበው ርዕሰ ሊቃነ ጳጳሳቱ ፍልስጤማውያንን አስገድዶ ማፈናቀል እንዲቆምና በአስቸኳይ ዘላቂ ተኩስ አቁም እንዲደረግ ተማጽነዋል። በተለይ ሰላማዊ ሰዎችን ከጥቃት የመከላከል ግዴታን ማክበር፣ የጅምላ ቅጣትን፣ ኃይልን በዘፈቀደ መጠቀምና ህዝብን አስገድዶ ማፈናቀል መቆም አለበት። በኢየሩሳሌም የግሪክ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የላቲን ፓትሪያርኮች ይህ የማያቋርጥ ጥፋት እንዲሁም ጦርነቱ እንዲቆምና ለሰዎች መልካሙን ማድረግ እንዲቀድም ትናንት ያደረጉትን ጥሪ እኔም መጋራለሁ። ርዕሰ ሊቃነ ጳጳሳቱ ዓለም አቀፉ ማኅበረሰብ ጦርነቱን እንዲያስቆም ጠይቀዋል። መልእክቱን ሲያነቡ ምዕመናን በጭብጨባ እያቋረጧቸውም ነበረ። ቬኒስ ኢጣሊያ ውስጥ ዛሬ በተጀመረው የዓለም የፊልም ፌስቲቫል ላይም የጋዛ እልቂትና ውድመት ትልቅ ርዕስ ነበረ። አዣንስ ፍራንስ ፕሬስ እንደዘገበው የፊልም ትርኢቱ በሚደረግበት አካባቢ የተሰለፉ የጋዛ ጦርነት ተቃዋሚዎች ፍልስጤም ነፃ ይውጣ የሚሉና ሌሎች መፈክሮችንም ሲያሰሙ ነበረ። እዚያው ጋዛ ውስጥ ግን የእስራኤል ጦር የግዛቲቱን ትልቅ ከተማ ጋዛ ከተማን ለመቆጣጠር በታንክ የተጠናከረ ጥቃት መክፈቱ ተዘግቧል። ሮይተርስ ዜና አገልግሎት እንደዘገበው የእስራኤል ታንኮች ከትናንት ማታ ጀምረው ኢባድ አራህማን በተባለው የከተማዋ ሰሜናዊ ክፍል የሚገኙ ቤቶችን እየደፈለቁ አካባቢውን ተቆጣጥረውታል የጋዛ የጤና ሚኒስቴር እንዳስታወቀው ደግሞ በጣለችው እገዳ ምክንያት ተጨማሪ አስር ፍልስጤማውያን በረሃብ ሞተዋል። ጋዛ ውስጥ በረሃብ የሞቱት ሰዎች ቁጥር 313 ደርሷል። 119ኙ ሕፃናት ናቸው። እስራኤል ደቡባዊ ጋዛ ውስጥ ሁለት ተጨማሪ የእርዳታ ማከፋፈያ ማዕከላት ለመክፈት ማቀዷን የሀገሪቱ ጦር ኃይል አስታውቋል። ይህ በእንዲህ እንዳለ ለእስራኤል ሙሉ ድጋፍ የሚሰጡት የዩናይትድ ስቴትስ ባለሥልጣናት እስራኤል ጋዛ ውስጥ የከፈተችው ጥቃት በግሪጎሪያኑ 2025 ማብቂያ ላይ ሊያበቃ እንደሚችል ጠቁመዋል። በመካከለኛው ምስራቅ የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ትናንት እንዳሉት ትራምፕ የሚመሩት ጉባኤ ዛሬ ዋይት ሀውስ ውስጥ ይደረጋል። ጉባኤው በጋዛ የወደፊት ሁኔታ ላይ ይነጋግራል ተብሏል። አዎ ነገ ዋይት ሀውስ ውስጥ ፕሬዚዳንቱ የሚመሩት ትልቅ ስብሰባ ይኖረናል በሚቀጥለው ቀን ሁሉንም የሚያቅፍ አጠቃላይ እቅድ ነው የነደፍ ነው እንደሚመስለኝ ብዙ ሰዎች እቅዱ ምን ያህል ጠንካራ እንደሆነና ምን ያህል በጥንቃቄ እንደተዘጋጀ ያዩታል። ይህ ዶይቼ ቨለ ነው የጀርመን መንግስት የሀገሪቱን የጸጥታ መርህ የሚያስተባብርና ቀውስ ሲፈጠር ፈጣን መልስ የሚሰጥ ብሔራዊ የጸጥታ ምክር ቤት እንዲመሰረት ወሰነ። የጀርመን ካቢኔ ዛሬ ባሳለፈው ውሳኔ መሰረት ምክር ቤቱ በዩናይትድ ስቴትስና በብሪታንያ የጸጥታ ምክር ቤቶች አምሳያ የሚመሰረት ነው። ምክር ቤቱ የጀርመን ዋና ዋና ሚኒስትሮችን፣ የጀርመን ወዳጅ ሀገራትን፣ የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ባለስልጣናትን በአባልነት የሚያስተናብርና በሀገሪቱ መራሄ መንግስት የሚመራ ነው። መራሄ መንግሥት ፍሬድሪሽ ሜርስ ብሔራዊ የጸጥታ ምክር ቤት መመስረቱ ጸጥታን ለማስከበር በጣም አስፈላጊ ነው ብለውታል። ሜርስ ጸጥታን ማስከበር የመንግስታቸው ዋና ትኩረት መሆኑን ጠቅሰዋል። የጀርመን ዜና አገልግሎት ዴፒኤ እንደዘገበው የጀርመን ፖለቲከኞችና የፖለቲካ አዋቂዎች ብሔራዊ የጸጥታ ምክር ቤት ይመስረት በሚለው ሀሳብ ላይ ለ30 ዓመታት ያ ትክክል ሲከራከሩ ነበረ። ሚኒያፖሊስ ዩናይትድ ስቴትስ ውስጥ በአንድ የካቶሊክ ትምህርት ቤት ተማሪዎች ላይ በተከፈተ ተኩስ ቢያንስ ሶስት ተማሪዎች ተገደሉ፣ ሌሎች አምስት ተማሪዎች ቆሰሉ። የዩናይትድ ስቴትስ የፍትህ ሚኒስቴር ባለሥልጣናት እንዳሉት ከሟቾቹ አንዱ ጥቃቱን የከፈተው ታጣቂ ነው። የሚኒሶታ አገረ ገዢ ቲም ዋልዝም ተኩሱን አስደንጋጭ ብለውት ነበረ። ፕሬዚደንት ዶናልድ ትራምፕ ተኩስ ስለ መከፈቱ እንደተነገራቸው አስታውቀዋል። የኒውክሌር ጦር መሳሪያን ለማጥፋት ዩናይትድ ስቴትስና ሩሲያ ያደርጉታል በሚባለው ድርድር ላይ ቻይና እንደማትሳተፍ አስታወቀች። ዋሽንግተንና ሞስኮ የኒውክሌር ጦር መሳሪያን ቀስ በቀስ እየቀነሱ ጨርሶ ለማጥፋት ለረጅም ዓመታት ሲደራደሩ ነበር። ይሁንና ዩናይትድ ስቴትስ ስምምነቶችን ጥሳለች በማለት ሩሲያ እንደ ግሪጎሪያኑ አቆጣጠር በ2023 ድርድሩን አቋርጣለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሰኞ እንዳሉት ግን ቻይናንም ጨምሮ በሦስቱ ሀገራት መካከል ድርድር ለማስቀጠል አቅደዋል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጉዮ ጂያኩን ዛሬ እንዳሉት ግን ቻይና በድርድሩ ትሳተፍ ማለት ምክንያታዊም ተጨባጭም ጉዳይ አይደለም። ጉዮ አክለው እንዳሉት ቻይና ያላት የኒኩሌር ቦምብ ከዩናይትድ ስቴትስ ጋር የሚስተካከል ባለመሆኑ መደራደር አያስፈልጋትም። በቃል አቀባዩ እምነት መጀመሪያ ኃላፊነታቸውን መወጣት የሚገባቸው ዋሽንግተንና ሞስኮ ናቸው። መንበሩን ስቶክሆልም ስዊድን ያደረገው የሰላም ጥናት ተቋም ባለፈው ዓመት እንደገመተው ሩሲያ 38 ዩናይትድ ስቴትስ 3,708 ቻይና 500 ፈረንሳይ 290 ብሪታንያ 225 የኒውኩሌር ቦምቦች አሏቸው። ይህ ዶች በለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኮንጎ ዲሞክራቲክ ሪፐብሊክ እና የሩዋንዳ መንግስታት የስደተኞች ልውውጥ ለማድረግ ተስማሙ። ሁለቱ መንግስታት የሰላም ስምምነት ቢፈራረሙም ምስራቃዊ ኮንጎ ውስጥ ያለው ውጥረት ግን አሁንም እንደቀጠለ ነው። የኪንሻሳ መንግስት በሩዋንዳ ከሚደገፈው አማጺ ቡድን ጋር የሚያደርገው ድርድርም ለውጤት አልበቃም። እስራኤል ጋዛ ሰርጥ ላይ የከፈተችው ጥቃት እንዲቆም የሚደረገው ግፊት፣ ጥሪና ተማጽኖ እንደቀጠለ ነው። የእስራኤል ታንኮች የጋዛ ከተማ መዳረሻን መያዛቸው ሲዘገብ፣ የአሜሪካ ፕሬዝደንት ዛሬ ስለ ጋዛ የሚነጋገር ስብሰባ ዋሽንግተን ውስጥ ያስተናግዳሉ። የጀርመን መንግሥት ብሔራዊ የጸጥታ ምክር ቤት ለመመስረት ወሰነ። በዩናይትድ ስቴትስና በብሪታንያ ብሔራዊ የደህንነት ምክር ቤቶች አምሳያ ይዋቅራል የተባለው ምክር ቤት የሀገሪቱን የጸጥታ መርህ ያቀናጃል፣ በቀውስ ጊዜ ፈጣን መልስ ይሰጣል ተብሏል። የዜናው መልእክት የእስካሁኑ ነበር።